ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፈው የቅዳሜ ህዳር 9 2010 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ዝግጅታችንን ባለም ዜናዎች እንከፍታለን። ከዚያም በወቅታዊ የኢትዮጵያ ሁኔታ ላይ ያተኮረ ውይይት ሶስተኛና የመጨረሻ ክፍል ይቀርባል። የዲሞክራሲ ጉዳይ፣ የነፃነት ጉዳይ፣ የሕግ የበላይነት ጉዳይ፣ በርካታ ዜጎችን አንድ የሚያደርጋቸው ጉዳዮች እየተደፈቁ የዙ ፓርቲ በሚፈልገው መንገድ መሄዱ ነው ዋናው ጉዳይ። የማንነት ጉዳይ፣ የፖለቲካ መነሻና ማጠንጠኛ የብሄር ጉዳይ ብቻ ተደርጎ በሚታይበት ጊዜ የዚህ አይነት ውጭት መተሰሩ አይቀርም። የአረና ትግራይ ፓርቲ መስራች አመራር አባል አቶ ገብሩ አስራትን ድምጽና ያሰማናችሁ ከዜና በኋላ ከሚቀርበው ውይይት ላይ የቀነጨብነው ነው። በሁለተኛው የቅዳሜ ምሽት አጋማሽ ደግሞ ሳምንታዊው የሙዚቃ ቃና ይቀርባል። ብርሃን ኃይሉ ፕሮግራማችንን ትመራለች። አብራችሁን እስከ አራት ሰዓት እንድታመሹ እየጋበዝን አሁን ወደ ዜናው እናልፋለን። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በዚምባብዌ ዛሬ በጋለ ስሜት የወጡ ብዙ ሺህ ሰልፈኞች ፕሬዝደንት ሮበርት ሙጋቤ ከሥልጣን እንዲወርዱ ጠይቀዋል። የያዟቸው መፈክሮችም ሙጋቤ ከሥልጣን መሰናበት አለባቸው፣ እየተካሄደ ያለውም መፈንቅለ መንግሥት አይደለም ይላሉ። ጦር ሠራዊቱ ከዚህ ቀደም መሰል የተቃውሞ ሰልፎችን ያስቆም እንደነበር ሲታወቅ ዛሬ ግን ድጋፉን መስጠት ብቻ ሳይሆን ፖለቲከኞችና የቀድሞ የነጻነት ተዋጊዎች ሙጋቤ እንዲወርዱ በመጠየቅ ንግግር ወደሚያደርጉበት አደባባይ ሰልፈኛውን ሲመራ ታይቷል። ዚምባብዌ አደባባይ እንደ አውሮፓዋን ዘመን አቆጣጠር በ1980 ዓመተ ምሕረት ሙጋቤ ከነጻነት ትግሉ በኋላ ከስደት ሲመለሱ ህዝቡ ወጥቶ በደስታ አቀባበል ያደረገላቸው ስፍራ ነው። የሮበርት ሙጋቤ የ37 ዓመታት አገዛዝ እንዲያበቃ በመጠየቅ በሌሎች የሀገሪቱ አካባቢዎችም በርካታ ሰልፎች መካሄዳቸው ታውቋል። የዘጠና ሦስት ዓመቱ ሙጋቤ ግን ከጦር ሰራዊቱ ከራሳቸው ዛኑ ፒኤፍ ፓርቲ አባላትና ከፖለቲካ መሪዎች እንዲወርዱ የቀረበላቸውን ጥሪ እንደማይቀበሉ መግለጻቸው ተዘግቧል። የዚምባብዌ መከላከያ ኃይሎችም ረቡዕ ዕለት ቁልፍ የመንግሥቱን መሥሪያ ቤቶች ተቆጣጥረው ሙጋቤንም በቁም እስር ላይ አውለዋል። የሀገር አስተዳደር ሚኒስትሩን ፕሮፌሰር ጆናታን ሞዮን ጨምሮ በፕሬዝደንቱ ዙሪያ ያሉ ሌቦች ሲሉ የጠሯቸውን ባለሥልጣናትም ይዘው አስረዋል። በሌላ ዜና በዚምባብዌ ዋና ከተማ በሃራሬ የፖለቲካ ቀውሱ መሃል በጎረቤት ደቡብ አፍሪካም በርካታ እንቅስቃሴዎች ይታያሉ። በደቡብ አፍሪካ ብዛት ያላቸው የዚምባብዌ ዜጎች ይኖራሉ። ካለፉት ቅርብ ሳምንታት ወዲህም ታዋቂ ግለሰቦች ዳያስፖራውን ተቀላቅለዋል። ከእነርሱም መካከል ሙጋቤን ይተካሉ ተብለው የተገመቱት ኤመርሰን ምናንጓ ይገኙበታል። በሌላ በኩል የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ በሳድቅ ማለትም በደቡባዊ አፍሪካ የልማት ማኅበረሰብ ሊቀመንበርነታቸው ነገ በቦትስዋና ዋና ከተማ በዚምባብዌ ጉዳይ ላይ ለመነጋገር የመሪዎች ጉባኤ ጠርተዋል። የሊባኖስ ጠቅላይ ሚኒስትር ሳዕድ አልሐሪሪ ዛሬ ከፓሪስ ቤተ መንግሥት ከኤሊሴ ሲናገሩ በቀጣዮቹ ቀናት ወደ ቤይሩት ሊመለሱ እንደሚችሉና ሀገራቸው ውስጥ የተፈጠረውን ቀውስ በተመለከተም ከፕሬዚደንት ሚሼል አውን ጋር ተነጋግረው አቋማቸውን እንደሚያሳውቁ አስረድተዋል። ሀሪሪ አክለውም ወደ ቤይሩት ተመልሰው በነጻነት በዓል ላይ እንደሚገኙና አቋማቸውንም በዚሁ ወቅት ይፋ እንደሚያደርጉ አብራርተዋል። ሀሪሪ በፓሪሱ ቆይታቸው ከፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ጋር ተገናኝተው ተወያይተዋል። በኢራቅና ሶሪያ ድባቅ የተመታው ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን ተዋጊዎቹን ወደ አፍጋኒስታን በማስገባት እንደገና ተጠናክሮ ለመውጣት እየሞከረ ነው። ምሽጎችን በመስራትም በምዕራቡና በሩሲያ ጭምር ጥቃቶችን ለማድረስ ሳይሞክር እንደማይቀር ይገመታል። የአፍጋኒስታን ባለሥልጣናት ዛሬ ሀገራቸው ውስጥ እስከ ሶስት ሺህ ያህል የአይሲስ ተዋጊዎች እንዳሉ ለቪኦኤ ተናግረዋል። አብዛኞቹ ተዋጊዎችም ከፓኪስታንና ኡዝቤክስታን የመጡ ናቸው ብለዋል። በኢራቅና ሶሪያ የነበሩ ተዋጊዎች ሲቀላቀሏቸው ቁጥሩ ከፍ እንደሚልም የአፍጋኒስታን ባለሥልጣናት ስጋታቸውን ገልጸዋል። በመጨረሻም በቬኔዙዌላ የረጅም ጊዜው የተቃዋሚ መሪ አንቶኒዮ ሌዴዝማ ዛሬ ማድሪድ ሲገቡ ቤተሰቦቻቸው አቀባበል አድርገውላቸዋል። ቬኔዙዌላ በአሁኑ ወቅት እገደል አፋፍ ላይ ሳትሆን ገደል ውስጥ ገብታለች። ቬኔዙዌላ እያበቃላት ነው ብለዋል። ለትዜማ በዚሁ ወቅት ሲናገሩ ከእስፓኙ ጠቅላይ ሚኒስትር ራጆይ ጋር ሲገናኙም የማስረዳቸው ይህንኑ ቬኔዙዌላ አሁን የምትገኝበትን ሁኔታ ይሆናል ሲሉ አስረድተዋል። ለትዜማ ከኮሎምቢያ ከመነሳታቸው በፊት ሲናገሩም እቅዴ በዓለም ተዘዋውሬ ለቬኔዙዌላ የፖለቲካ ነጻነት እዋጋለሁ ብለዋል። ለትዜማ ቀድሞ የካራካስ ከተማ ከንቲባ እንደነበሩ ይታወሳል። ዜናው አበቃ። የዓለም ዜናዎቹን አድምጠናል። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ውይይት በወቅታዊ የኢትዮጵያ ጉዳዮች ዙሪያ በወቅቱ የኢትዮጵያ የፖለቲካ ቀውስ ዙሪያ የተጀመረው ውይይት ነው የሚቀጥለው። ውይይቱ በሀገሪቱ ውስጥ በተለያዩ አካባቢዎች በሚታዩ ጎሳ ተኮር ግጭቶችና የኢትዮጵያ ብሔራዊ ደህንነት ምክር ቤት ባቀደው የቁጥጥር እርምጃ ላይ ያተኩራል። የውይይቱ ተሳታፊዎች ያረና ትግራይ ፓርቲ መስራች አባል አቶ ገብሩ አስራት፣ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ነጋና በአዲስ አበባ ዩኒቨርስቲ የሥነ ጥበባት ኮሌጅ የኢትዮጵያ ስነ ጥበብ መምህር አቶ አበባው አያሌው ናቸው። አድማጮች፣ በዚህ ውይይት ውስጥ የመንግስት ባለስልጣናትን ለማሳተፍ ያደረግነው ተደጋጋሚ ጥረት ሊሳካልን አልቻለም። የመንግስት ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርን በስልክ አግኝተናቸው ነበር። አሁን ስራ ይበዛል በማለት ለመካፈል እንደማይችሉ ገልጸውልናል። አወያዩዋ ትዝታ በላቸው ነች ግጭቶቹ ብሄር ተኮር ናቸው ማለታቸው ስለ ምን እንደነበረ መምህር አበባው አያሌው በሚሰጡት ማብራሪያ ይሆናል የሚጀምረው የዛሬው ሶስተኛውና የመጨረሻው ክፍል ወደ ውይይቱ እንሻገር ይሄ ግጭት እንግዲህ ከአስራ ዘጠኝ ሰማኒያ አራት ጀምሮ የብሔር መልክ አለው በጋምቤላም ሲፈጠር አረሺ አካባቢ ሌላም ቦታ ተፈጥሯል ለምንድን ነው መልኩን ያልቀየረው አሁንም የብሄር ግጭት እንደሆነ ነው የሚቀጥለው። አንድ እዚህ ጋር ፖለቲካውን በመጋረጃው ጀርባ ከተመለከት ነው የብሄር ግጭቶች እንዳይጠፉ ኮንትሮሎ በፖለቲካ አመራሩ የሚሰራ ይመስለኛል። ምክንያቱም የህዝብ የዲሞክራሲ ጥያቄ በአንድ በኩል አያለፍብም እንዳልሽው፣ ሌላው ደግሞ ከቅርብ አመታት ወዲህ በጣም ጎልቶ ከዲሞክራሲው ጥያቄ ያልተናነሰ የሆነው ደግሞ ይሄ ፍትሀዊ ሀብት ክፍፍል ነው። የመንግስት ባለስልጣናት ብዙ ሀብት አካበቱ፣ ሌላው ህዝብ አገሪቱ አደገች ብትባልም ከዛ ተጠቃሚ አልሆነም። ስለዚህ እነዚህ የዲሞክራሲን የሀብት ክፍፍልም ጥያቄዎች የሚነሱበት ጊዜ እና ህዝብ በሚቃወሙበት ጊዜ ጉልበት ለመጠቀም አንደኛው ዘዴ የሚመስለኝ ሆን ብሎ ታስቦበት የብሄር መልክ እንዲይዙ ይደረጋል። ያ አንድ የምንታዘበው ነገር ነው። ምክንያቱም አንዳንድ ጊዜ የግለሰቦች ጸብ የግለሰብ መልኩን ይቀይርና ወደ ብሔር አቅጣጫ እንዲጓዝ ፍላጎት ያለው ይመስለኛል። እና ሀይልን በማንኛውም መንገድ ለመጠቀም ግጭትን እንደ ዋና ምክንያት ያም የብሔር እንትን አስመስሎ መጠቀም ችግር ነው። ድሮ ብሔራዊ ጭቆና ይባልና ይሄኛው ብሔር ይሄኛውን ጨቁኗል እየተባለ ትልቅ እንትን ነበረ። አሁን ደግሞ ራሱ የፖለቲካ ስርዓቱ ኢህአዴግ ያመጣው አዲስ ብሔር ጭቆና እኮ እየተከሰተ እንደሆነ ልብ እያልን ነው። ያ ምንድን ነው? ከክልሉ ውጭ የሚኖርን የአንድን ብሔር ተወላጅ በብሔሩ ምክንያት አድሎ እንዲደርስበት፣ ከንብረቱን እንዲፈናቅል፣ አካሉ እንዲጎዳ፣ ሕይወቱ እንዲጠፋ ማድረግ ይሄ ስርዓቱ የፈጠረው ነው። ሕዝቡ እርስ በርስ ይተዋወቃል ነው እኮ ራሱ ሚዳኝበትን መንገድ እኮ አለ ዝም ብሎ ከተተው። በፖለቲካው አመራር ውስጥ ከላይ እስከታች ያሉ ሰዎች እነዚህ ግጭቶች እንዲባባሱ ሚና ተጫውተዋል። ያም ደግሞ ጥቅሙ ምንድን ነው? ለማንኛውም ለሚነሳ ጥያቄ ዲሞክራሲንና የመብትን ጥያቄ ጨምሮ ለመጨፍለቅ ይሄ አመቼ ይሆናል። ሁለተኛም ደግሞ አይ እኔ ከሌለሁ ህልውና የላትም ሀገሯ ብሎ አይንን ለመጠቀም ምንትን ይላል የውጭ የሚባለው እኔ ሊጋራው ማንችን ነው ምክንያቱም ድሮም ጀምሮ ያለ ነው። ኤርትራ አሁን አለ የኢትዮጵያ የጸጥታ ስጋት የሆነችው ወትሮ ጀምሮ ነው። ግብፅም እንደዚህ ነው። ለዘመናት የነበረች ናት። ከአባይ ውሃም ጋር ተያይዞ ያለ ነው። እና ሲሆን ሲሆን የውጭ ስጋትን ማቆም የሚቻለው በሀገሩ ውስጥ የፖለቲካ መግባባት በመፍጠር ህዝቡንም ተጠቃሚ አድርጎ የማያወዳዳ የፖለቲካ ስርዓት መፍጠር ነው እንጂ በአንድ በኩል የለም እነዚህ እነዚህ ሀገሮች የጠጥታ ስጋታችን ናቸው፣ ሀገራችን ውስጥም ጠጥታ እያደፈረሱብን ነው፣ ቅጥረኛ ሰላይ እንትን እያሉ ይሄን እያደረጉብን ነው የሚለው ነገር እኔ የማልቀበለው ነው። ሊሆን አይችልም። የውጭ ስጋትን ደግሞ ለመቋቋም ብሄራዊ ደህንነት ምክር ቤት አያስፈልግም። መደበኛ ሰራዊት አለን። ሰራዊቱን ማጠናከር ነው። የሰራዊቱን የጠላትን የመመከት ሀይል ማጎልበት ነው። ይሄ ነው፣ ሌላ ምንም ነገር የለውም። የዚህ የሚባለው የብሔር ግጭት መሰረቱ በቋንቋ ላይ የተመሰረተ አደረጃጀት ነው የሚሉ በጣም በርካታ ሰዎች ናቸው። ከአሁን በፊትም የተካሄዱ ግጭቶች አሁን አቶ አበባው አንስተዋል የብሔር መልክ እንዲይዝ ያስቻሉት ራሱ አከላለሉ አገሪቱ በዲሞክራሲያዊ መልክ አንድ ሰው አንድ ድምፅ በሚል በዲሞክራሲያዊ ስርዓት የታወቁ የዲሞክራሲ መብቶችን የፈቀደች ና ምርጫ በዛ መልኩ ቢካሄድ ና አገሪቱም የምትተዳደረው በዛ መልክ ቢሆን ይሄ ባልሆነ የሚሉ አሉ ምክንያቱም ህዝብ ይሄ ነው ድንበሬ ያ ነው ድንበሬ ነው አንድ አደረጃጀቱን ለሚተቹት ምን ይላሉ? እንግዲህ እኔ የዚህ ሁሉ ምንጭ መሰረቱ ምንድን ነው በሚለው ላይ የተንተራሰ የሆነ የተንተራሰ ይሆናል። እንግዲህ ምንድን ነው እንደዚህ ቀውስ በሚፈጠርበት ጊዜ የፖለቲካ አስተሳሰብ በተለይ የጽንፍ አስተሳሰብ ይበረታል። ዞሮ ዞሮ ይሄ ይተስማል፣ ህዝቡ ወደ ነበረበት ወደ ሰከነ ሁኔታ ይመለሳል። ቀውስ በሚፈጠርበት ጊዜ ግን ረጋ ብለው አስተውሎ ችግሮችን እነዚህ ናቸው መፍትሄዎቻችን እነዚህ ነው ብሎ የሚሄዱ ሁኔታ ይጠፋል። አሁን እኔ ኢትዮጵያ ውስጥ በጣም የሚያሳስበኝ ጉዳይ ቢኖር እንግዲህ ይሄ ስርዓት ኢትዮጵያን ለማስተዳደር የፖለቲካ ስርአቱ አልቻለም። ብዙ የሚስማማበት ነው፣ ብዙ የኢትዮጵያ ህዝብ የሚስማማበት ነው፣ አልቻለም የሚታይም ነው። ያም ሆኖ ግን መውጫው መንገድ ምንድን ነው? የዚህ ቀውስ መሰረታዊ ምክንያቶች ምንድን ናቸው? በሚለው ላይ ግን ነጥሮ የወጣ እዚህ ተደርጎበት የተቀመጠ እና ብዙዎቹ በዚህ ጫገር ያሉ ባለ ድርሻ ውስጥ የተስማምበት ሁኔታ ስለማይ የእኔ ስጋት እዚህ ላይ ነው። እንግዲህ እንደሚባለው የዚህ ቀውስ ምክንያት አገሪቱ በብሄር ስለተሸነሸነች እና ስለተከለለች ነው የሚለው በዚህ አልስማማም ነው። ምክንያቱም እንግዲህ ማየት ያለብን ታሪክን ደጋግሞ መሄድ ነው መሄድ ነው ከሰማኒያ ሶስት ዓመተ ምህረት የአበት ስልጣን ከመቆጣጠሩ በፊት እኮ የብሄር ድርጅቶች መሳሪያ አንግበው ብዙ ሺህ ሰው አልቋል። መገንዘብ ያለብን መሰለ ነው። አካባቢው በብሔር የተደራጁ የፖለቲካ ድርጅቶች መሳሪያ አንግበው ተፋይተዋል፣ ብዙ ህዝብም አልቋል፣ ደንፈሷል። ስለዚህ ይሄ ነገር የተፈጠረው ይሄ ስለተካለለ ነው ብቻ ነው የሚለው አመለካከት አልጋረውም። እንዲያውም የኢትዮጵያ ፖለቲከኞች ረጋ ብለው ማየት ያለባቸው ይሄ ከዲሞክራሲ አንጻር እንዴት ነው መገናኘት አለበት። መሰረቱ የዲሞክራሲ እጦት ነው፣ መሰረቱ የነጻነት እጦት ነው። ይሄ መካለል ችግር ከሆነም ዲሞክራሲ ካለ ነጻነት ካለ ሀሳብን በግዝ በነጻነት የመግለጽ ጉዳይ ካለ ብዙ ተያይቶ የማይቀይረው ነገር ያለ አይመስልኝም። ስለዚህ መሰረቱ የጠፋው በችግር ሀገር የፍት ጉዳይ፣ የዲሞክራሲ ጉዳይ፣ የነጻነት ጉዳይ፣ የህግ የበላይነት ጉዳይ በርካታ ዜጎችን አንድ የሚያደርጋቸው ጉዳዮች እየተደፈቁ የዙ ፓርቲ በሚፈልገው መንገድ መሄዱ ነው ዋናው ጉዳይ። የማንነት ጉዳይ የፖለቲካ መነሻና ማጠንጠኛ የብሄር ጉዳይ ብቻ ተደርጎ በሚታዩበት ጊዜ የዚህ አይነት ውጭት መከሰት አይቀርም። ፉክክር ውድድርም ይነሳል። አሁን ያየ ነው ያለው ነው። እያንዳንዱ የኢህአዴግ አባል ድርጅት የኢህአዴግን በአጠቃላይ በዚህ ተውሽቀው የፖለቲካ ስልጣናቸውን ለሚያስቀጥል ነው እየፈልጋሉ። ይህን በማስጨር የህዝቡ ወኪል በመሆን የኦሮሞ ድርጅት የኦሮሞ ጠበቃ በመምሰል የሶማሌ ድርጅት የትግራይ የትግራይ ድርጅት የአማራ ድርጅት ሁሉም በየብሔራቸው የቆሙ ሆኖ በመታየት ይህን ግጭት እያባበሱት እንዳሉ ገነዘባለሁ፣ ይታየኛል። ይሄ ነገር ዋናው ጉዳይ ዋናው ጉዳይ እንግዲህ ሀያ ስድስት ሀያ ሰባት ዓመት የብሔር ጥያቄም ከሞላ ጎደል የተመለሰበት ሁኔታ ነው ያለው። ከዛ በኋላ ይሄን ያነሱ ማስጮህ ከግጭት ውጭ ሌላ የሚያመጣው ነገር የለም። ዋናዎቹ የዜጎች መብቶች ዴሞክራሲያዊም፣ ሰብአዊ መብቶች የመጠበቅ ጉዳይ እየተሸፈነ የሄደበት ሁኔታ ነው ያለው። አሁን በተቃዋሚዎችም በኩል እየታየ ነው ይሄ ጉዳይ ካይዘ ወይ ዘርን ለይቶ ወገንን ወይ ለይቶ በድፍን ድርጊትና ዘርን አያይዞ የማጥላላት የመምታት ጉዳይ በዛም የማየው እንግዲህ ዋናው ተጠያቂ የዩ ፓርቲ ቢሆንም በተቃዋሚዎችም ጤንነት የሌለው ጉዳይ ስነሳ አዳምጣለሁ። ስለዚህ መታየት ያለበት እንደገና አረፍ ብለን ቁጭ ብለን የሀገራችን ምሁራንም ፖለቲከኞችም አረፍ ብለን ማየት ያለብን የሚመስለን ምንድናቸው መሰረታዊ ምክንያቶች ሁሉም ሁሉም አንድ አንድ ጉዳይ ብቻ ሳይሆን መሰረታዊ ጉዳዮች፣ ከእነዚህ መሰረታዊ ጉዳዮች ዋናዎቹ ሴት ሚናቸው ናቸው ብሎ ማየት እኔም የሚመስለኝ እንግዲህ ይሄ እንደዚህ ያለ ግጭት እኮ በሁሉም እያየ ነው ያለ። በሶሪያም እነዚህ የብሔር በሶማሊያም በኤርትራም በሁሉም እነዚህ በብሔር ያልተካልሉ አካባቢዎችን ጭምር ደስተኛ ፍጭትና ግጭት እያየ ነው ያለን። ይሄ መሰረቱ ህዝቡን ያላማከለ ህዝቡን በዲሞክራሲ አካሄድ እንዲሳተፍ አላደረግ ህዝብ እንዲወስን የማያደርግ ስርአት ዞሮ ዞሮ በብሄር ይካለል በአሀድ አህዳዊ ስርአት ይካለል፣ እንደዚህ ያለ ግጭት የማይቀር ነው የማይቀር ነው። ይሄ የብሄር ግጭት ለሰማንያ ሶስት አመት በፊት በኋላ ነው የተከሰተው የሚለው በዚህ አልስና በዚህ ጉባኤ ብቻ። ሌላው ግን አሁን ያለው የኢህአዴግ አመራር አንዱን ጠባብ አንዱን ጎሰኛ አንዱን ትምክህተኛ እያለ ይህን ነገር እያስጨወ በብዙ አመታት የስልጣኑ መሰረት አድርጎት የቆየው ተቃዋሚዎችን ለመምታት ትክክለኛ ጥያቄ ያነሱትን ለመምታት እያነሳ የነበረው አሁንም ተባብሶ ሄዶ ወደ ግጭትን አምርቷል። የብሄር መብቶች እኔ መከበር እንዳለበት እስማማለሁ፣ ግን ደግሞ ሚዛኑ ምንድን ነው? የዜግነት መብት፣ የዲሞክራሲያዊ መብት ቦታ ምንድን ነው? የህግ የበላይነት ቦታ ምንድን ነው? የነጻነት መብት፣ ሌሎችም እዚያ መሰረታዊ መብቶች የተባበሩት መንግስት ጭምር ያጸደቃቸው እነዚህ በሀገራችን ምን ቦታ አላቸው? አሁን ምንም ቦታ የላቸውም። ይሄ ነው መሰረታዊ ችግር ብዬ ማየው። አመሰግናለሁ። መምህር አበባው፣ አቶ ገብሩ ካነሷቸው አንዳንድ ነገሮች ውጥረት በሚነሳበት ጊዜ የብሔር ነገር ማስጮህ የብሔርን ጉዳይ ማስጮህም ሊያበረክት ይችላል። ነገር ግን በብሔር አደረጃጀት አላስከተለም ነው የሚሉትና ጠመንጃ አንግበው ጫካ ገብተው የታገሉለትም መብት ያ ከተመለሰ ወዲህ አሁን አህዳዊ ስርዓት ይበጃል ለሚሉት እርሶ ምን ይላሉ? ስንጀምር አንድ የኢህአዴግ ስህተት የህወሀት ምን ልለው እችላለሁ ከኢህአዴግ ይልቅ ይሄ ብሔርን የብሔር ጥያቄን በጣም አጋኖ መመልከቱና የብሔር ጥያቄ ብቻ ነው የኢትዮጵያን የፖለቲካና የዲሞክራሲ ጥያቄ ሊፈታው ብሎ ማሰቡ ነው። የብሄር ጭቆን አልነበር ማለት አይቻልም፣ ነበረ። ግን ምን ያክል ነበር ከ መደብ ጭቆና ጋር ሲወዳደር ሲመዛዘብ ምን ያክል ነበረ ቢባል የመደብ ጭቆናው ነው የሚያምጽ ነው። አማራው አገሪቱ አስተዳደር ውስጥ የአመራር ደረጃውን የያዘ አማራ ባላባት ቁጥሩ ብዙ ነበረ። የኦሮሞ ያንስ ይችላል። የወላይታው ላይታው ደግሞ ከዚያ ላይ ያንስ ይችላል። የትግራይን አካባቢ ስንወስድ ደግሞ መሬት ስርፊቱ የባላባት ስርአቱ የገባር ስርአቱ አንድ ነው። ብዙም ያን ያክል እንትን የሚጋንን አይደለም። አሁን የኢህአዴግ ችግር ከመጀመሪያው የብሄርን ጥያቄ ከሚገባው በላይ አግዝፎ ተመለከተው። ይሄ በጤና ነው ወይ? እንግዲህም ጥያቄ ማንሳት ያስፈልጋል። እሺ የሆነው ሆነ። እንግዲህ በወቅቱ በደርግ ዘመን ሁሉም ብረት አነሳ። ብሄሬን እከላከላለሁ፣ ብሄሬን ነጻ አወጣለሁ። ኢህአደግ አሸነፈና የያዘ ስልጣኑ አንድ ብሄር እንግዲህ በቀጥታ የሌላውን ብሄር ይጨቁናል ወደ ማንልበት ደረጃ በህገ መንግስት ጸድቆ ያ ተተገበረ። ሲተገበር ግን እውነት የብሄር መብት ተከበረ ወይ? ምን ማንሳት መቻል አለብን? ኦሮሚያ የራሱ አስተዳደር ተሰጠው፣ አማራ የራሱ አስተዳደር ተሰጠው፣ አፋር የራሱ አስተዳደር ተሰጠው። ያ የዛ ብሄር ተወላጅ የሆኑትን ምን ያክል ጠቅሟቸዋል? ፕራክቲካሊ፣ ይሄ ነው ጥቅሜ መርቴን በማስከበር በኩል ብሎ ሰጦታል። ሴልፍ አድሚኒስትሬሽን ያለ እኮ ነው ራስን በራስን የማስተዳደር በአህዳዊ ስርዓት መኮል ሊኖር ይችላል። ገደብ ተበጭቶለት ኦቶኖሚ ይኖር ምን ይላል ይሄ የብሄሮች መብት በምንልበት ጊዜ የብሄር መብት ከግለሰቡ መብት ገዘፈ። ይህ መብቶች ሁሉ እናት የግለሰብ ነው መብት። በተፈጥሮ ሲሰጥም ሲጠየቅም በግለሰብ ነው የሚጠየቀው። በቡድን የሚሰጥ መብት ህዝቡ ራሱን ያመጣው ነው። የኦሮሞን ባህል ለምሳሌ የብሄር መብት አንዴ ባህልን ማሳደግ ራሱን ማስተዳደር ነው አለም። እንዴ እነዚህ ህዝቡ አስተዳደሩም ባይኖር ክልል ኖረም አልኖረም ሊኖሩ የሚችሉ ናቸው። እና ትልቁ ነገር የብሄር መብት ተከብረዋል የብሄሮችን መብት ማስከበር ነው የሚለው ነገር የሌሎች መብት የግለሰብ መብት አንሶ እንዲታይ፣ የግለሰብ መብት እንደውም ትኩረት እንዳይሰጥ ያደረገው ነው። በአህዳዊ ስርዓት ውስጥ የብሄር መብት ሊስተናገድ ይችላል። ብሄርን እኮ ህዝቡ ነው የሚያውቀው። እንካ ብሎ መንግስት የአንተ ብሄር መብት ይሄ ነው ይሄ ነው ይሄ ነው ብሎ ምን የሚሰጠው ነገር አለ ክልል ከመከለል። ያ ክልል ደግሞ ከሰማንያ ሶስት ወዲህ የቻርተሩን ጨምሮ ስንመጣ፣ ህገ መንግስቱን ከጸደቀ በኋላ ስንመጣ ምንድን ነው የሆነው? እንደውም የግጭቶች አንደኛ መንስኤ የሆነ የብሄር መብት ሲባል የመጀመሪያው ትልቁ የተወሰደው ክልል አንድ ክልል ሰጥቶ ይሄ ይሄ የህዝቦችን ኢንተራክሽን አግዶታል። ሁለተኛ አንዳንድ ብሄሮችን ጎድቷል። ምክንያቱም የሰው ኃይል ከአንድ ቦታ ወደ ሌላ ቦታ እንደ ልብ እንዳይፈስ የማድረግ የብሔር መብት እንደገና ቋንቋን የሙጥኝ ብሎ የያዘ ቋንቋንና መሬትን ነው። ስለዚህ ኢትዮጵያ የፌዴራል ስርአት ብሔር ላይ መመስረቱ እስካሁን ጉዳት አመጣ እንጂ ያመጣው ትርፍ የለም። አህዳዊ ስርአት ሊጠቅመን ይችላል ወይ? በእኔ በኩል በደምብ አድርጎ እንደሚጠቅመን አውቃለሁ። አሁን አመራር ላይ ያለው የኢህአዴግ መንግስት አንደኛ ተዳክሟል የተዳክመበት አንዱ ዋነኛ ምክንያቱ የመጀመሪያ ትውልድ የሆነው አሁን እንግዲህ ወደ መውጣቱ ነው። ያ በሚሆን ጊዜ ደግሞ አግሎ የመጣው ጣታስቦ ባሩድ ሸቶት የመጣው እንደ ሁለተኛው ትውልድ ይሄ መብቴ ነው ይሄ ታግዬበታለሁ የሚል አይደለም። የሕዝብን ፍላጎት ማዳመጥ የሚፈልግ ፖለቲከኛ ነው የሚመጣው። ይሄ በሚሆንበት ጊዜ አንደኛ የፌዴራል ስርዓቱን ማስተካከል የሚቻልና በትክክል የሚተገበር ከሆነ ይሄን መፈተሽ፣ ይሄ ሲፈተሽ ደግሞ አሁንም ፓርቲው አይደለም ሕዝብን አመካክሮ ምሁራንን፣ ልሂጣንን እንደዚሁ እንዲሳተፉ ተደርጎ ሁለተኛ ደግሞ መድረግ መድረክ የተነፈጋቸው የፖለቲካ ፓርቲዎችን በሀገሪ ውስጥ ያሉ ትልቅም ይሁን ትንሽ እነሱ ሁሉ አንድ ላይ ሆነው የፌዴራል ስርዓቱ በትክክል የሚተገበርበትን የሚሻሻለውም ደግሞ የሚሻሻልበትን መንገድ መፈለግ። ካለበለዚያ ግን የሚታየኝ እኔ ወደ ባሰ አረንቋ ውስጥ እየገባን እንደሆነ ነው። አሁን በየአካባቢው ኢትዮጵያ ውስጥ በሚካሄደው ግጭት ይሄ ግጭት ደግሞ ዘልቆ በህዝብ መካከልም እንዳይሆን፣ ለሀገሪቱም ደህንነትና አንድነት እንዳያሰጋ የሚመክሩት የሚያስተላልፉት መልእክት ካለ ኢትዮጵያ በአሁኑ ወቅት ፖለቲካ ቀውስ ውስጥ ነት ያለችው ኢህአደግ እንደ ፓርቲም እንደ መንግስትም እችን ሀገር ወደሚፈልገው ደረጃ ለማድረስ ተስኖታል። እንግዲህ ያየ ነው ያለው ግጭት ለምሳሌ በሀረርጌ በምስራቅ የታየው ሁኔታ ልክ የሌላ ሀገር ነው የሚመስለው። ወይ ደቡብ ሱዳን ይመስላል፣ ወይ ደግሞ የመን ነው የሚመስለው። መንግስት ባለበት ሀገር፣ እንዲያውም ጠንካራ መንግስት ነው በሚልበት ሀገር ይሄ መታያየቱ በጣም ከባድ ነው ለህዝቡም ለሀገሪቱም ለወደፊቱ የሁላችንም የጋራ ጉዞ ይሄ ከፍተኛ ሆነ እንጂ በሁሉም የሀገሪቱ ክፍሎች ቅድም ለመግለጽ እንደሞከርኩት የዚህ አይነት ግጭት እየቀጠለ ነው። እነዚህ ግጭቶች ለምን ተከሰቱ፣ መፍትሄያቸው ውስጥ ምንድን ነው የሚለው ነገር በደንብ በጽሞና ማየት አስፈላጊ ይመስለኛል። የእነዚህ ግጭቶች መፍትሄ ሊሆን የሚችለው ፖለቲካል ብቻ ነው። ምንም አይነት የኃይል እርምጃ ምንም አይነት እስራት፣ ግድያ፣ የሆነ ግፍ ይሄን ሁኔታ ሊያስታግስ አይችልም፣ መፍትሄም ሊሆን አይችልም። ችግሩ ከመሰረቱ ፖለቲካዊ ችግር ነው። መፍትሄውም መሆን ያለበት በፖለቲካ መፍትሄ ነው። እንግዲህ ህዝቡም ፖለቲከኞችም እየጠየቋቸው ያሉ ጥያቄዎች አሉ። ህዝቡ ዲሞክራሲን ጠይቋል። ስለ ዲሞክራሲ፣ ምርጫ ነጻና ፍትሃዊ የሆነ ምርጫ እንዲካሄድ ይፈልጋል። ህዝቡ ስለ ስት ጉዳይ ጠይቋል መሬታችን እየተዘረፈ ነው። ሀብታችን እየተዘረፈ ነው። እኛ በድህነት እየማቀቅ፣ ጥቂቶች ደግሞ በልጽገዋል ገዋል ሚሊዮነሮች፣ ከዚያም አልፎ ቢሊዮነሮች ሁነዋል። ይሄ መቆም አለበት። ፍትሐዊ የሀብት ክፍል መኖር አለበት እያለ ነው። ወጣቶች ስራ አጥተዋል። በተጨባጭም በሚሊዮኖች የሚቆጠሩ ወጣቶች እንዲያውም ዩኒቨርሲቲ ያጠናቀቁ፣ ሁለተኛ ደረጃ ያጠናቀቁ፣ የቴክኒክ ትምህርት ቤቶች ያጠናቀቁ ስራ አጥተዋል። እነዚህም ስራ ይፈልጋሉ። ስራ አይከፈትም። መሰረታዊ ጥያቄዎች የህዝቡ እነዚህ ናቸው። የፖለቲካ ድርጅቶች ጥያቄዎችም አሉ። ስለ ምርጫ ጉዳይ፣ ስለ መብት ጉዳይ፣ ስለ ነጻነት ጉዳይ እያነሱ ነው። እነዚህ ጥያቄዎች ከመሰረቱ እስካልተፈቱ ድረስ በኢትዮጵያ መፍትሄ የለም ሊኖርም አይችልም። ስለዚህ እነዚህ መፍትሄ ማግኘት አለባቸው የሚል የጸና አቋም አለኝ። አሁን በኢትዮጵያ እየተከሰተ ያለው በተለይ በገዢው ፓርቲ በኩል ይሄን የማነት ጥያቄን አጡዞ ህዝብ ለህዝብ የማጋጨት ጉዳይ፣ የጥብጥር መፍጠር ጉዳይ የቆየ ነው አሁንም እድሜ ለማስቀጠል እየተጠቀምበት ያለ ስልት ነው። የሚገርመው ኢሕአዴግን የሚቃወሙ የተወሰኑ ኃይሎችም ይሄን እንደ ህዝብ ማነሻሻ ህዝብን የማሰባሰቢያ የማደራጃ አድርገው የወሰዱት ያሉት ጉዳይ በጣም አስጊ ነው። በሁለቱም በኩል የሀገሪቱን አጠቃላይ ዜጎችን ሁሉ የሚመለከተው መሰረታዊ ጉዳዮች ሁለተኛ ደረጃ ቦታ እንዲይዜ ማድረግ፣ በግጭት የሚጋብዝ ከዚህም ለከፋ ሁኔታ የሚጋብዘን ይሆናል እና መሰረቱ ይሄ ነው። እንግዲህ ኢሕአዴግ ይህን ለመፍታት ተስኖታል፣ አልቻለም። እንዲሁ የማታለያ ይህም የፓርቲዎች ብርግር ምናምን የሚለው ነገር ነው እያመጣ ያለ እንጂ ቆርጦ መሰረታዊ የሆነ መፍትሄ ላይ አመጣ አልቻለም፣ የሚችልም አይመስልም። ስለዚህ የለውጥ ሀይሎች ግን በዚህ ጉዳይ ተወያይተው አገራዊ የሆነ ግንዛቤ አገራዊ የሆነ መግባባት መፍጠር አለባቸው። ሁሉም የለውጥ ሀይሎች ማለት ነው። በተለይ የፖለቲካ ፓርቲዎች፣ አቀኛ የፖለቲካ ፓርቲዎች ማለት ነው። እዚህ ላይ ምሁራኑ፣ ሲቪል ማህበረሰብ አጠቃላይ በዚች ሀገር ያገባኛል የሚለው ውጭ የለውጥ አጀንዳውን ቀርጾ ወደፊት ማራመድ ያለበት አዲስ አካሄድ ኢትዮጵያን ወደፊት የሚያራምዳት የቆየው መገም ሳይሆን አዲስ መንገድ ማፈላለግ እና ተባብሮ የመስራት ጉዳይ ጊዜ ነው ይላሉ። ከሁሉም ሁሉም በላይ ግን ህዝብ ለህዝብ በምንም መንገድ መጋጨት የለበትም። ይሄ ህዝብ ለህዝብ የሚያጋጩ አጀንዳዎች፣ ቅስቀሳዎች ሁሉም ስለ ኢትዮጵያ ያገባኛል ስለ ዜጎች ያገባኛል የሚለው ሁሉ መቃወም አለብን። ህዝብ አንድ ነው። ሀገራችን ኢትዮጵያ አካል በዚች ሀገር ተዝናንቶ የሚኖሩ ዘና ብሎ የሚኖርበት መብቶ የሚጠበቅበት ሁኔታ መፈጠር አለበት ነው። እሺ፣ እሺ አቶ ገብሩ አስራት በጣም አመሰግናለሁ። የአረና ትግራይ አመራር አባል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል፣ እዚህ የተለየ ወይንም እዚህ ላይ የሚጨምሩት አስተያየት ካሎት ብዙ ነገር አቶ ገብሩ ብሎታል። በእውነቱ እስካሁን ድረስ ሀገሪቱ ላይ የሄደችበት ያለው አቅጣጫ በጣም አስጊ ሁኔታ ላይ ነው ያለው። በዛሬ ጊዜ በግልጽ እንደሚታየው በምስራቁ የሀገራችን ክፍል ከስድስት መቶ ሰባት መቶ ሺሉ ላይ ከኦሮሞ ዜጎች ከሶማሌ ኢትዮጵያ ሶማሌ ክልል ተፈናቅለው በድንኳን ውስጥ ነው ያሉት። ይሄ እጅግ በጣም የሚያሳስብ ሁኔታ ነው። እስካሁንም ግድያ አልቆመም፣ ግድያ እየተፈጸመ ነው በአሁኑ ሰዓት። ለኢትዮጵያ ችግር መፍትሄ ሊሆን የሚችለው ኢህአዴግ የሚቀበለው ከሆነ አሁን አቶ ገብሩ ያመጣው ሀሳብ ሆነው፣ ለዚህ ደግሞ በጎ ፈቃደኝነት ለማሳየት በሀገሪቱ በአጠቃላይ ያሉ የፖለቲካ እስረኞችም በጎ ፈቃድ ለማሳየት መፍታት ይገባዋል የሚል አመለካከት እና አስተያየት አለ። እነኚህ የተፈናቀሉ ሰዎችም ደግሞ ወደየ አካባቢያቸው ወደ ንብረታቸው፣ የጠፋ ንብረታቸውንም ካሳ ሊያገኙ ይገባል፣ ሊከፈላቸው ይገባል እና ሊመለሱ ይገባል። ግጭቶችም ደግሞ በየአካባቢው ሆን ብሎ ለሚቀሰቀሱ ግጭቶች እና ለቀፋው ህይወት ተጠያቂ የሚሆኑ ሰዎች ህግ ፊት ሊቀርቡ ይገባል። ይሄ ከሆነ ሀገሪቱን ጉዳይ ተመካክሮ ወደፊት የምትሆነውን መወሰን የሚችለው ጉዳዩ ያገባኛል የሚለው ሁሉ በውይይት መድረክ ሊከፈት ይገባል። አሁን እንደሚደረገው ሳይሆን ሀቀኛ ውይይት ሊከፈት ይገባል። በዚያ ውይይት ላይ የሀገሪቷን የወደፊት አቅጣጫ በሰላማዊ መንገድ ወስኖ የሚመጣውን ችግር ማስወገድ ይቻላል። ሊገፋበት ይገባል። የውይይቱ ጉዳይ ግልጽ የሆነ እውነተኛ የሆነ ውይይት ተካሄደው የሀገሪቷን ሁለንተናዊ አቅጣጫ መወሰን ይገባዋል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ገብሩ አስራት የአረና ትግራይ መስራች አባል እንዲሁም አቶ አበባ ዋያሌው የኢትዮጵያ ስነ ጥበባትና ታሪክ መምህር በአዲስ አበባ ዩኒቨርሲቲ። አመሰግናለሁ ሁላችሁንም ስለ ትብብራችሁ። እግዜር ስጥልኝ። እናመሰግናለን እኛ ትዝታ በላቸውንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን የሙዚቃ ቃን When I was a child, before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. He would carry me, and I knew for sure I was loved. ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ ለሳምንታዊ የክብር ሰላምታ ከስቱዲዮ ስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። ዳንስ ዊዝ ማይፋዘር በተሰኘው በሉተር ቫንድሮስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው። በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይዤላችሁ ቀርብ ያለሁኝ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እያልኩኝ በመቀጠል እስታይ ትለናለች ሪሃና ከማይክ ኤኮ ጋር 黄昏。 ስታይ የተሰኘውን የሪሃናን ዜማ ነበር ያደመጥነው። ማይክ ኤኮ ነው አብሯት የተጫወተው። በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል። ዘ ሌዲ ኢን ሬድ የተሰኘ ነው ድምፃዊ ክሪስ ድበርግ To shine so i <laughs> ኤዲኤን ሬድ የተሰኘውን የክሪስ ድ በርግን ዜማ ነበር ያድመጥ ነው ላቭ ሚ ላይክ ዩ የተሰኘ ነው ቀጥለን የምናደምጠው። የሀገረሰብ ዜማ የኬልሲ ቦሎሪኒ ዜማ ነው። right now. He sleeps while I write. But it's better than crying. I'm I've been trying. From loving a man who always makes it clear. I'm not welcome here. Just when he's hungry or frisky or needs something clean. You know I'm scared since time began. All the colors and the cultures circle round the summer span. It's a complicated riddle. The solution is so simple. world so full of her አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቀናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ደሳለኝ መኮንን ነኝ። አድማጮች፣ ቀደም ብለን ያደመጥነው ነው የጋርዝ ብሮክን ፔፕል ላቪንግ ፔፕል የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ ላቭ ሚ ላይክ ዩ እያለች የተጫወተችልን ኬልሲ ቦሎርኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። ቀጥለን የምናደምጠው ዜማ ላይክ አይውል ኔቨር ላቪ ዩ አገን የተሰኘ ዜማ ነው ድምፃዊ ኬሪ አንደሩድ Yet. It's okay, we've got plenty of time. So pull up a comfortable chair, baby, and put on those records that drive me crazy. You look so good in this light. better Like, I will never love you again. It's a young, yeah, Kerry and Rudin, Zema, never a Adamant. I believe in you. It's a young, yeah, Dan William and Zema, and Adam Talon, I don't believe in superstars, organic food and foreign cars. I don't believe the price of gold, the certainty of growing old, that right is right and left is wrong. That North and South can't get along. That East is East and West is West. And being first is always best. But I believe in love. I believe in babies. I believe in mom and dad. don't believe that heaven waits for only those who congregate i like to think of god as love he's down below he's up above he's watching people everywhere he knows who does and doesn't care and i'm an ordinary man sometimes i wonder who i am but i believe I believe in music. I believe in magic. And I believe in you. I know with all my certainty what's going on with you and me is a good thing. It's true. I believe in you. I don't believe virginity is as common as it used to be in working days and sleeping nights. That black is black and white is white. That Superman and Robin Hood are still alive. In Hollywood, that gasoline's in short supply. The rising cost of getting by, but I believe in love. I believe in old folks. I believe in children. I believe. i believe in love i believe in babies i believe in mom and አይ ብሊቭ ን ዩ የተሰኘውን የዳን ዊሊያምን ዜማ ነበር ያድመጥ ነው የተከበራቸው፣ የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ እያመሰገንኩኝ ዲድንቺኖ ነው ሀው ማች አይ ላቢ በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው የመሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። Now here I am trying to make sense of it all. We were best friends, now we don't even talk. You broke my heart, you ripped my world apart. አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በዚምባብዌ ዛሬ በጋለ ስሜት የወጡ ብዙ ሺህ ሰልፈኞች ፕሬዚደንት ሮበርት ሙጋቤ ከሥልጣን እንዲወርዱ ጠይቀዋል። ጦር ሠራዊቱ ከዚህ ቀደም መሰል የተቃውሞ ሰልፎችን ያስቆም እንደነበር ሲታወቅ፣ ዛሬ ግን ድጋፉን መስጠት ብቻ ሳይሆን ፖለቲከኞችና የቀድሞ የነጻነት ተዋጊዎች ሙጋቤ እንዲወርዱ በመጠየቅ ንግግር ወደሚያደርጉበት ዚምባብዌ አደባባይ ሰልፈኛውን ሲመራ ታይቷል። አደባባዩ እንደ አውሮፓ ዘመን አቆጣጠር በ1980 ዓ ም ሙጋቤ ከነጻነት ትግሉ በኋላ ከስደት ሲመለሱ ሕዝቡ ወጥቶ በደስታ አቀባበል ያደረገላቸው ስፍራ ነው። የሊባኖስ ጠቅላይ ሚኒስትር ሳዕድ አልሐሪሪ ዛሬ ከፓሪስ ቤተ መንግሥት ከኤሊሴ ሲናገሩ በቀጣዮቹ ቀናት ወደ ቤይሩት ሊመለሱ እንደሚችሉና ሀገራቸው ውስጥ የተፈጠረውን ቀውስ በተመለከተም ከፕሬዝደንት ሚሼል አውን ጋር ተነጋግረው አቋማቸውን እንደሚያሳውቁ አስረድተዋል። ሀሪሪ ወደ ቤይሩት ተመልሰው በነጻነት በዓል ላይ እንደሚገኙና አቋማቸውንም በዚሁ ወቅት ይፋ እንደሚያደርጉ አብራርተዋል። ሀሪሪ በፓሪሱ ቆይታቸው ከፈረንሳዊ ፕሬዚደንት ማክሮን ጋር ተገናኝተው ተወያይተዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ በተለመደው በሶስት ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅ ይታየነኝ። ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። ሰላም ደሩ።